This instrument is called the Krar, the sixth string layer. Krar is like guitar, sitar, zitar. All these names have ar, means the vibration of a string. The kind of music that I'm playing is uh, pretty much related to blues. Not American blues, but it is an African-Ethiopian blues of its own kind. I the German ጥንታዊ ኤግዚቢሽን ውስጥ ለሶስት ወራት የሚዘልቅ የስዕል አውደ ርዕይ የመክፈቻ ስነስርዓት ላይ የተገኘው አርቲስት ስለሺ ደምሴ ወይም በመድረክ ስሙ ጋሽ አበራ ሞላን ነበር ያደመጣችሁት። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ከሶስት ሳምንት ግድም በፊት የራዲዮ ጣቢያችን ከሚገኝበት ከቦን ደቡባዊ ምስራቅ 310 ኪሎ ሜትር ርቀት ላይ በምትገኝ ክላይን ዛስን አነስተኛ ከተማ ውስጥ በሚገኝ የስነ ጥበብ ማሳያ ጥንታዊ ታሪካዊ ሙዚየሙ ውስጥ ኢትዮጵያውያንን ጨምሮ በኢትዮጵያ የነበሩ ጀርመናውያን ኢትዮጵያን በተመለከተ የሰሩትን የስነ ጥበብ ስራዎች አቅርበዋል። 19 ሰአሊያንና አንድ የፎቶግራፍ አንሺ ስራዎች በቀረቡበት በዚህ አውደ ርዕይ መክፈቻ ስነ ስርዓት ላይ የነበረውን ድባብ ቃኝተን ሰአሊያኑን አነጋግረን በአርቲስት ስለሺ ደምሴ ቃለምልልስ አዋስተን መሰናዶ ይዘን ቀርበናል። መልካም ቆይታ። Can you say this? የተሰኘችው ሰፋ ያለች ከተማ አዋሳይ ላይ የምትገኘው አነስተኛዋ የጀርመን ክላይን ዛሰን ከተማ ጥንታዊ የኤግዚቢሽን ማዕከል በመያዟ በዓለም ታዋቂ የሆኑ ሰዓሊያን ከስነ ጥበብ ስራዎቻቸው ጋር ይጎበኘዋታል ስራዎቻቸውንም ያሳዩባታል። የዛሬ ሶስት ሳምንት ግድም የኢትዮጵያ ሰዓሊያንን ጨምሮ ቆይታቸውን በኢትዮጵያ አድርገው ኢትዮጵያን በስነ ጥበብ ስራዎቻቸው ያስቀመጡ ጀርመናውያን ስራዎቻቸውን ለሶስት ወ ት ክፍት በሆነው አውደርዕይ ላይ አቅርበዋል በኢትዮጵያ የሚኖሩ ኢትዮጵያውያን ሳሌዎች በቪዛ ችግር ምክንያት በአካል ባይገኙም ስራዎቻቸው በዚሁ አውደርዕይ ላይ ቀርበዋል። ከኢትዮጵያውያን ጋር የቆየ ግንኙነት ስላላቸው ለሀገሪቱ ጥልቅ ፍቅር እንዳላቸው የሚናገሩት የኤግዚቢሽኑ ዋና ተጠሪ ሞኒካ ኤቨርቶቭስኪ በሚኖሩበት አካባቢ የኢትዮጵያን ገጽታ ማሳየት የሚመኙት ነበር። ይህን አውደ ርዕይ ለማዘጋጀት ሳስብ ብዙ ጊዜያት ወስዶብኛል። ይህን የኤግዚቢሽን ማዕከል በአስተዳዳሪነት ስመራ አንድ ዓመት ሆነኝ። ከአንድ ዓመት በፊት ረዘም ላለ ጊዜ እኖር የነበረው በበርሊን ነው። በርሊን ሳለሁ ራስን እርዳ በሚል የኢትዮጵያውያን ማህበር ውስጥ በንቃት ስሳተፍ ቆይቻለሁ። ማህበሩ የኢትዮጵያውያንና የጀርመናውያን ስለነበር ከኢትዮጵያውያን ጋር ብዙ ለመገናኘትና ለመተዋወቅ በቅቻለሁ። ኢትዮጵያውያኑን በቅርበት እያወኳቸው ስሄድ ስለ ሀገሪቱና ስለ ሕዝቧ የማወቅ ጉጉት እያደረብኝ መጣ። ደግሞ ከዚያ ሌላ ኢትዮጵያውያን በጥሩነታቸውና በውበታቸው ከዓለም አንደኛ ናቸው። በአካባቢው ላይ በርካታ ኢትዮጵያውያንና ኤርትራውያን እንደሚኖሩ የገለጹልን ሞኒካ ኤቤርቶብስኪ በተለይ በከተማዋ በሚገኘው የስደተኞች መኖሪያ ውስጥ የሚኖሩ ኤርትራውያን ኤርትራውያንና ኢትዮጵያውያን ያዘጋጁት ባህላዊ ምግብ እንጀራና ወጥ በሽያጭ መልኩ ቀርቧል። ገቢውም ለስደተኞች ጣቢያ ወጪ እንደሚውል ተመልክቷል። ሞኒካ ስለ አውደ ርዕዩ በመቀጠል ከተለያዩ የዓለም አቀፍ ማህበራት ጋር ሰርቻለሁ። ለምሳሌ ሊስትሮ በመባል የሚታወቀውን ድርጅት የማውቀው ከምስረታው ከዛሬ 13 ዓመት ገደማ በፊት ጀምሮ ነው። ይህን የኤግዚቢሽን ማዕከል በመሪነት ማገልገል ስጀምር፣ ስለ ኢትዮጵያ የሆነ ነገር ማቅረብ እንደሚችል ለእኔ ግልጽ ነበር። በዚህም በኢትዮጵያ የሚገኙ ስነ ጥበባትና የኪነ ጥበብ ሰዎችና ስራቸውን እንዲሁም በጀርመን የሚኖሩ ሰዓሊያንና ስራቸውን በጋራ ለማቅረብ እቅድ ይዤ ይኸው ለእይታ በቅቷል። ይህን የስዕል አውደር እያየ ብዙ ይጠይቃል፣ ብዙ ያውቃል ይተዋወቃል። እጅግ ጥሩ ነገር ነው። በኢትዮጵያ የሚገኙት ሰዓሊዎች እዚህ ካሉት ኢትዮጵያውያን ስራዎች ጋር ሲተያይ። ሌላ አይነት ዘዴና አያያዝ እንዳላቸው መረዳት ይቻላል። በአውደ ርዕይ ላይ በተለይ የስነ ጥበብ ስራቸውን ለተመልካች ካቀረቡት ኢትዮጵያውያን መካከል በጀርመን ሀምቡርግ ነዋሪ የሆነችው ሳአሊ የእናት ፋንታ ባታ ትገኝበታለች። አንድ ላይ ማዘጋጀታችን በጣም የምጠብቀው የምፈልገው ነበረ። ይሄ ተሳክቶ በማየቴ በጣም ደስ ብሎኛል። በተለይም ከጓደኞች ጋር ለረጅም ጊዜ በተለያየ አጋጣሚ ኢትዮጵያም ሆነ እዚህ ስራችንን ይህንን እድል አግኝተን ለማዘጋጀት አልቻልንም ነበር። በጣም ደስ ብሎኛል። በዚህ አጋጣሚ ይህንን ስራ በማ አሳየታችን አንድ ላይ ግን ለምሳሌ አብረውን ካዘጋጁት አንዳንዶቹ ስላልመጡ እሱም ትንሽ ቀር ያሰኛል ግን ቢሆንም ስራቸው አብሮን ነበር። ይሄ የነሱ ስዕል ወይም የእናንተ ስዕል በአንድ የጀርመን ከተማ ውስጥ መታየቱ ምንድን ነው ጥቅሙ? እንግዲህ እያንዳንዳችን በተለያየ አመጣጥን የመጣ ነው እና ስራችንን ብንመለከት እድገታችንን እናየዋለን። በዚያ ውስጥ ለምሳሌ ኢትዮጵያ እያለን የምንሰራው እና አሁን እዚህ መኖር ከጀመርን በኋላ የምንሰራው ስራ ለየት ያለ እና የሀገራችንን ያሳሳል ስልት ሳይለውጥ ግን ከሁለቱም ከዚህም ሀገር ከኢትዮጵያውም አንድ ላይ ወስደን የራሳችንን ያሳሳል ዘዴ አሳይተናል እና ይሄ ለየት ያለ ነው። ግን ብዙ ተመልካች ጀርመናውያን ብቻ ነበሩ። እና ምንድን ነበረ የሰጡት አስተያየት ይሄንን ኤግዚቢሽናችሁን ካዩ በኋላ ብዙ አድናቆት ነበር። በጣም ያልጠበቁት ነገር ነው የተከሰተው። ምክንያቱም እንደዚህ አይነት አርቲስቶች በዚህ ሀገር መኖራቸው፣ በዚያ ላይ ደግሞ የጀርመኖችም አርቲስቶች ኢትዮጵያን የሚያንጸባርቅ ነገር በመስራታቸው አጠቃላይ መሰባሰብና አንድ ቦታ ላይ ማዘጋጀት ለነሱ በጣም ብዙ ነገር ነው ያወቁት ማለት ትችላለሁኝ። እንደዚሁም ደግሞ እኔ ለየት አድርጌ ነን ኤግዚቢሽን የማየው ለምሳሌ በጣም ከኛ ስራ ጋር ጋር የሚሄድ መንገድ ተከትሎ የእኛን ትዝታ የድሮ ሀሳባችንን በሙሉ በቃላት በተለያየ የሀገራችን ትዝታዎችን አድርጎ የአርቲስቶችን በተለይ የሚስብ ስራ ያለው ሙዚቀኛ ጋሽ ስለሺ ደምሴ አብሮን ስለነበር በዚህ ወቅት ደግሞ በቃ ለየት የሚያደርገው ለኔ ይሄ ነው። ሰዓሊያኑ በቀለማቸው ኢትዮጵያን በተለያየ መልኳ፣ ባለክራሩ ስለሺ ደምሴ እንዲህ በክራሩ በአማርኛ እያዜመ በእንግሊዘኛ እየተረጎመ የተሰበሰበውን ህዝብ አጀብ ሲያሰኝ ማየቱ አይደለም ኢትዮጵያውያኑን ብቻ ይህንን አውደ ርዕይ እንዲዘጋጅ የፈቀዱትን ጀርመናዊ እንደ ፈንዲሻ ሲያስፈነድቅ ማየቱ በጣም ያስደስታል። ከያኔ ስለሺ ደምሴ ቀጠለ። the high need. But I

She told me so many beautiful things, and then I used to swear by the name of my father. Now I start swearing by the name of her father. <laughs> ከያኒ ስለሺ ደመሴ 19 ሰዓሊያን የስዕል ስራዎቻቸውን ባቀረቡበት አውደ ርእይ መክፈቻ ላይ ባቀረበው ሶስትና አራት ሙዚቃ ብቻ የሙዚቃ ድግሱ አላበቃም። በዚያው ሰሞን የክላይን ዛክሰን ከተማ ህዝብ አርብ ለቀዳሚ አጥቢያ ተቀጣጥሮ በስለሺ ሺ ደመሴና በአንድ ክራሩ ጥበባዊ ችሎታ ሲዝናና በሳቅ ሲፈርስ ነው ያመሸው። በአውደ ርእዩ መክፈቻ ላይ የተገኙት ወደ 300 የሚጠጉ የከተማዋ ነዋሪዎችና በጣት የሚቆጠሩ ኢትዮጵያውያን ነበሩ። ተቀማጭነቱን በበርሊን ያደረገው የበርሊኑ የሊስትሮ ድርጅት የዚህ አውደ ርዕይ ተባባሪ አዘጋጅም ነበር። የድርጅቱ መስራችና ፕሬዚዳንት አቶ ዳዊት ሻንቆ የሊስትሮ ሳጥን አውደ ርዕይ ዘርግተው ሳለ ከዛሬ 13 ዓመት በፊት የተዋወቋት የኤግዚቢሽኑ ዋና ተጠሪ የኢትዮጵያውያንን ስነ ጥበብ ለማሳየት በመፈለጋቸው የሊስትሮ ድርጅት ሰዓሊያኑን በማሰባሰብ መርዳቱን ነግረውናል። በአውደ ርዕዩ ላይ የተለያዩ የሊስትሮ ሳጥኖች የሊስትሮን ማንነት በመግለጽ የተመልካቹን ቀልብ ስበውም ነበር። የኢትዮጵያ ቱዴይ የዛሬቷ ኢትዮጵያ የሚለው የኔ ሀሳብ ነው። በእርግጥ ኢትዮጵያ ሄደው የመጡ ብዙ ጀርመናዎች አሉ። አርቲስቶች ሄደው እዛ ከኛ ፕሮጀክት ጋር የተያዘ ነገር የሰሩት ስራዎችን ያዘጋጀዋል። አንደኛ ሁለተኛ ደግሞ እዚህ ያሉም ኢትዮጵያኖች አሉ በተለያየ ለትምህርት መተው እዚህ የቆዩ ያሉ አርቲስቶች ማለት ነው። እና ከዛም በተጨማሪ አቅም ከሻለ ኢትዮጵያ ያሉትን ደግሞ እንደዚሁ ንጋብዝና። በሶስት አንግል እስቲቾ ኢትዮጵያን እንያት ነው እና ይህ ሀሳብ እንግዲህ እንደዚህ ሆኖ ከረጅም ጊዜ ፈጅቷል። ከእሷ ጋራ በእርግጥ በቪዛ ችግር ምክንያት ከኢትዮጵያ ያል መምጣት አልቻሉም። ትኬት ተልኮላችሁ ሁሉ ነገር አልቆ ብዙ ነገር ያሳዝናል። ሳይሳካልን ቀረ። ለእኔ ይሄ ትሪያንግል መጀመሪያ ነው። የእኔ እምነት በሊስትሮ ምንድን ነው? ሁልጊዜ ሌላ ሰው ባዘጋጀው ቦታ እየሄድን ቦታ ስጡን እባካችሁ ሲል ነገር እናድርግ የሰው ያዘጋጀው መድረክ ላይ ነው ተሳታፊ የምንሆነው እንጂ የራሳችን የሆነ መድረክ የለንም እና የሊስትሮ አላማ አንዱ የራሳችን የሆነ መድረክ እንፍጠር ነው በእርግጥ የሊስትሮ ህይወት ዛሬም እና ከዛሬ ኢትዮጵያ ጋር የተያያዘ ነው ምክንያቱም እታች ሆኖ ህዝቡን የሚያገለግላለ እላይም ሆኖ አገልግሉኝ ብሎ የሚቆጣም አለ በመሀልም ግራ ገብቶት የሚሯሯጠው ማለት ነው በእርግጥ በአሁኑ ሰዓት ያለው ህይወታችን እድገት ላይ ነው ብለን እንላለን፣ እንጂ አንዳንዴ የኔ እምነት ነው ይሄ አንዳንዴ የቆጡን ናወርድ ብለን የብብታችንን እየጣልን ያለ ነው እና ይህንን ማስታወስ ይገባናል ብዬ አምናለሁ። እንግዲህ ዛሬ እንዴት አገኘኸው? የኢትዮጵያውያን ሆን ወይም እናንተን በእርግጥ በእኔ አይን አይን መክፈት ነው ይሄ እቺ ሀገር የዛሬቷም የድሮውም ማለት ነው ያላት ኢሜጅ ከብዙ ችግሮች ጋር የተያያዘ ነው። እስካሁንም በሰው አእምሮ ያለው ችግር ነው። አሁንም ደግሞ በአሁኑ ሰዓት ራብ ተነስቷል ተብሏል። ድሮ የተረሳው ነገር እንደገና አሁንም እየመጣ ነው። ግን ራብ የለንም አንልም፣ ችግር የለንም አንልም። ያ ግን ሌላም ነገር አለ። ከዛም በላይ አለ እና እኛ ራሴችን ተነስተን እነሱን ካላስታወስን እና መኖሩን ካልተናገርን ማንም ሰው ጠበቃ ሊሆንንም አይችልም፣ ተገቢም አይደለም፣ መጠበቅም አስፈላጊ አይደለም። ሰዓሊ የእናት ፋንታ ባተ በበኩሏ ይህ አውደ ርእይ የእኛን ችሎታ ብቻ የምናሳይበት አይደለም ስትል ነው የገለጸችው። እንግዲህ ሀገራችንን በጣም ነው የሚያስተዋውቀው። ምክንያቱም እዚያ ውስጥ ስራው ውስጥ ብዙ ነገር ይታያል። ለምሳሌ ምን አይነት ባህል እንዳለን፣ ምን አይነት ቀለሞች እንዳሉን፣ ምን አይነት አስተሳሰቦች እንዳሉን፣ ምን አይነት ቋንቋዎች እንዳሉን። በተለይ ደግሞ ኢትዮጵያ ሲባል በጥሩ ነገር አልነበረም ድሮ። አሁን ግን እንዲህ አይነትም ስራ እንዳለን እንዲህ አይነትም የሙዚቃም ደግሞ ይሁን የአርት ስራ ካልቸራችን የሚያሳይ እንዳለን በሰፊው ያሳያል ይሄ ኤግዚቢሽን።

አድማጮች በዚሁ የዕለቱን ዝግጅት ቃለ ምልልስ የሰጡንን በማመስገን እናንተ አድማጮቻችንን ደግሞ ስለ ዝግጅታችን ያላችሁን አስተያየት እንድትልኩልን በመጠየቅ የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።